የኦሮሚያ ክልል የአየር ንብረት ለውጥና የአካባቢ ጥበቃ ባለስልጣን ምክትል ዳይሬክተር አቶ ቦንሳ ያደሳ ባለፈው ዓመት ብቻ አስራ አንድ የክልሉ ዞኖች የሰደድ እሳት ላይ የሰደድ እሳት በደን ላይ መድረሱን ገለጹ። ገልሞ ዳዊት በዚህ ዙሪያ ያጠናቀረውን ዘገባ እንደሚከተለው ያቀርበዋል። በተፈጥሮ ደኑ ላይ በደረሰው በዚህ ሰው ሰራሽና የተፈጥሮ የሰደድ እሳት አደጋ ወደ ስድስት ሺህ ሄክታር የሚጠጋ የደን ሀብት መውደሙንም የክልሉ የአካባቢ ጥበቃ ባለስልጣን ምክትል ዲሬክተር አቶ ቦንሳይ አደሳ ገልጸዋል። akkuma እንደሚታወቀው በበጋ ጊዜ በተለይ ኃይለኛ ንፋስ በሚኖርበትና ዝናብ በሚጠፋበት ጊዜ በደን ውስጥ የሰደድ እሳት ሊከሰት ይችላል። የሰደድ እሳቱም አንድም የደረቁ እንጨቶች በንፋስ አማካኝነት ግጭት በሚፈጥሩበት ጊዜ በተፈጥሮ አልያም በሰዎች ተለኩሶ ሊከሰት ይችላል። እንግዲህ ይህ በየዓመቱ በሀገራችን የሚከሰት ሁኔታ ነው። ዘንድሮም በአርሲ ጭላሎ ተራራ አካባቢ በምዕራብ ሸዋና ምስራቅ ሸዋ አካባቢ በአጠቃላይ በ11 የኦሮሚያ ዞኖች ውስጥ የሰደድ እሳት ተከስቷል። የሰደድ እሳቱን ለመቆጣጠር የየአካባቢው ነዋሪዎች ርብርብ አድርገዋል። ከ6000 ሄክታር አብዛኛው ጉዳት የደረሰው ብሔራዊ ፓርክ ውስጥ ባሉ ሳር በሚበቅልባቸው አካባቢዎች ነው። ለምሳሌ የሚያህል በአርሲ ተራራ አካባቢ በተነሳው ሰደድ እሳት የተቃጠለው ሳር ነው የአካባቢው ነዋሪዎች ሳር እንደገና እንዲበቅል በሚል በለኮሱት እሳት ነው ጉዳቱ የደረሰው። አቶ ቦንሳ የሰደድ እሳት የለኮሱ ግለሰቦች ላይ ተወስደዋል ስላሉት እርምጃም ገልጸዋል። ፍረተም ታካፊን ጀቀበ የመጀመሪያው እርምጃ ይህ ሰደድ እሳት የባሰ ጉዳት እንዳያደርስ ወዲያው ማጥፋት ነው። በጠቀስናቸው አስራ አንድ ዞኖች ውስጥ ከደረሱት እሳት አደጋዎች የደን ሰደድ እሳት የማይባሉ ክስተቶችም አሉ። ከሁለት እስከ 10 ሄክታር ቃጥሎ የደረሰባቸው አካባቢዎች አሉ። የሰደድ እሳት ትልቅ ጉዳት ያደረሰው በምዕራብና ምስራቅ ሸዋ ውስጥ ነው። ይህንን አደጋ ለመከላከል የአካባቢውን ህብረተሰብ ስለ ደን አጠባበቅ ማስተማር ጀምረናል። የሰደድ እሳቱን የለኮሱ ሰዎችን ደግሞ ሕግ ፊት እንዲቀርቡና ቅጣት እንዲበየንባቸው አድርገናል። ሆኖም ይላሉ አቶ ያደሳ ቃጥሎው በ11 የኦሮሚያ ዞኖች ይከሰት እንጂ የኦሮሚያ ክልል የደን ሽፋን መጨመሩንም ተናግረዋል። ኡቱን በተና ኦሮሚያ ስታየው ከብዬው ውጋ ውጋ ውጋ ሸንሸን ቁረጠማ ገባፍ የኦሮሚያም ሆነ የሀገር አቀፉ የደን ሽፋን በየአምስት አምስት አመቱ ተጠንቶ ነው ለአለም አቀፍ ድርጅቶች መረጃው የሚቀርበው። በዚህም ጥናቱም እንደሚያሳየው የኦሮሚያ የደን ሽፋን በዚህ ባሳለፍነው አመት ሀያ ስድስት ነጥብ ስድስት በመቶ መድረሱን ነው። ይህም ማለት አንድ ደን ደን የሚል መስፈርት የሚያሟላው ስፋቱ ግማሽ ሄክታር ከሆነና የደን ተክል ርዝመቱ ከ2 ሜትር በላይ ከሆነ ብቻ ነው። አቶ ያደሳ የሮሚያ የደን ሽፋን መጠን 9.9 ሚሊዮን ሄክታር መሆኑን ገልጸው ከዚህም በሰው እጅ የተተከለው ደን ከ100 ሺህ ሄክታር እንደማይበልጥ የተቀረው ተፈጥሯዊ ደን ነው ብለዋል። ኢትዮጵያ ከ2019 ክረምት ወዲህ ለአራት ዓመት የሚቆይ የችግኝ ተክላ መርሃ ግብር እያካሄደች ነው። አረንጓዴ አሻራ በሚል የሚጠራውና የጠቅላይ ሚኒስትር ጽህፈት ቤት የሚመራው ችግኝ ተክላ ፕሮግራም የተነደፈው በአራት ዓመት 20 ቢሊዮን ችግኞችን የመትከል ዓላማን ያነገበ ነው። ባለፈው እሁድ ጠቅላይ ሚኒስትር አብይ የመርሃ ግብሩን ሶስተኛ ዓመት የመዝጊያ ስነ ስርዓትን በአዳማ ከተማ አከናውነዋል። ዶክተር አብይ በቦታው ለታደሙት እንግዶች በአዳማ ከተማ ከዚህ በፊት በመርሃ ግብር ተተክሎ የነበረው ቦታ መልማት መቻሉን እንደ ምሳሌነት ጠቅሰዋል። የአረንጓዴ አሻራ የመጀመሪያው ዓመት የተተከሉ ዛፎች ናቸው፣ አሁን ጫካ ሆነው የምናያቸው። አረንጓዴ አሻራ ሀሳብ አይደለም፣ የሚጨበጥ፣ የሚዳሰስ እና ለውጥ የሚያመጣ ነገር ነው። ይህ ቦታ እንደ ማሳያ የተወሰደበት ምክንያት ትንሽ ሞቃታማም ስለሆነ ባጠረ ጊዜ ጫካ ማድረግ ከቻል ድፍን ኢትዮጵያን ማልበስ የሚቻል መሆኑን የሚያረጋግጥልን በመሆኑ ተስፋ እንድንሰንቅ እና ይበልጥ እንድንሰራም ያደርገናል። በአራት አመት ውስጥ ሀያ ቢሊዮን ችግኝ ለመትከል አቅደን በሶስት አመት ውስጥ ከ18 ቢሊየን በላይ ችግኞች መትከል ችለናል። በሚቀጥለው አመት ሰባት ቢሊዮን እንኳን ብንተክል 25 ቢሊዮን ሆነ ማለት ነው። ባለፈው ሐሙስ ለጋዜጠኞች ማብራሪያ የሰጡት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም አረንጓዴ አሻራ በዚህ ዓመት ከታቀደው በላይ መፈጸሙን ተናግረዋል። አቶ ቦንሳ ያደሳ የአረንጓዴ አሻራ መርሃ ግብር ለሀገሪቱ ደን ሽፋን መሻሻል አዎንታዊ ገጽታ እንዳለው፣ በመርሃ ግብሩም የኦሮሚያ የአየር ንብረት ለውጥና የአካባቢ ጥበቃ ባለስልጣን በአማካሪነት እየተሳተፈ መሆኑን ገልጸዋል። አቶ ያደሳ ባለፉት ሶስት ዓመታት የተተከሉት ችግኞች በአሁኑ የደን ሽፋን አሀዝ እንዳልተካተቱ ገልጸው ከተተከሉት 80 በመቶ መጽደቃቸውን ገልጸዋል። የኦሮሚያ ክልላዊ መንግስት አስተዳደር የክልሉን የደን ሽፋን በአንድ ዓመት ከ26.6 በመቶ ወደ 34 በመቶ ለማሳደግ እየሰራ መሆኑንም ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት አዳማ